ኢትዮጵያ እንደ ሀገር የመቀጠል ህልውናዋ አደጋ ላይ መሆኑን ለጠቅላይ ሚኒስትር አብይ አህመድ በጻፉት ግልጽ ደብዳቤ ያስታወቁት አስራ አምስት ዓለም አቀፍ የኢትዮጵያ ዳያስፖራ ድርጅቶች ጠቅላይ ሚኒስትሩ ለሕዝብ የገቡትን ቃል አክብረው ዜጎችን ለመጠበቅና ቅሬታዎችን ለመፍታት ቆራጥ የማስተካከያ እርምጃዎችን እንዲወስዱ ጠይቀዋል። በግልጽ ደብዳቤው ዙሪያ ያነጋገርናቸው የአሜሪካ ኢትዮጵያውያን የሕዝብ ጉዳይ ኮሚቴ የቦርድ አባልና ፀሐፊ አቶ ዮም ፍስሐ ጠቅላይ ሚኒስትሩ በማስተዋል ወሳኝ የሆኑ መፍትሄዎችን መውሰድና በቶሎ በስራ ላይ ማዋል ካልቻሉ ኢትዮጵያ ከዚህ የበለጠ አስቸጋሪ ሁኔታ ውስጥ ልትገባ እንደምትችል አሳስበዋል። በደብዳቤው ዙሪያ ከጠቅላይ ሚኒስትር ጽህፈት ቤትም ሆነ ከመንግስት ጉዳዮች ኮሚኒኬሽንስ ጽህፈት ቤት ምላሽ ለማግኘት ያደረግነው ሙከራ አልተሳካልንም። አሉላ ከበደ በደብዳቤው ዙሪያ አቶ ዮም ፍስሐን አነጋግሯቸዋል። ወደዚያው እንለፍ። አመሰግናለሁ። ለቶ ዮም ዓለም አቀፍ የኢትዮጵያ ዳያስፖራ ድርጅቶች በሚል እርስ የሚወክሉት የአሜሪካ የኢትዮጵያውያን የህዝብ ጉዳዮች ኮሚቴ በእንግሊዝኛው ምህጻረ ቃላ ፓክ፣ የኢትዮጵያ አሜሪካውያን የዜጎች ምክር ቤት፣ የኢትዮጵያ አሜሪካውያን የልማት ምክር ቤት እንዲሁም ፒፕል ቱ ፒፕል የተባለው በውጭ ሀገር የሚኖሩ ኢትዮጵያውያን የሕክምና ባለሙያዎች ማህበርን ጨምሮ በዓለም ዙሪያ የምትገኙ 15 የኢትዮጵያውያን ሲቪክ ድርጅቶች ግልጽ ደብዳቤ ለዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር በሚል ይፋ አድርጋችኋል። በደብዳቤያችሁም ባለፉት ዓመታት ኢትዮጵያ ውስጥ በተፈጸሙ የግፍ ግድያዎች መፈናቀልና የተለያዩ በደሎች የጠቅላይ ሚኒስትር አብይ አህመድን መንግስት ተጠያቂ ታድርጋላችሁ። በቅድሚያ ለዚህ ጠቅላይ ሚኒስትር አብይ አህመድና መንግስታቸውን ተጠያቂ ለምታደርጉበት ግልጽ ደብዳቤያችሁ ዋነኞቹ ምክንያቶች ምንድን ናቸው? የክሳችሁ መነሻ ምንድን ነው? እሺ አመሰግናለሁ። እንግዲህ ዋናው መነሻው በአሁኑ ሰዓት በሀገራችን በኢትዮጵያ ያለው ችግር በጣም አሳሳቢ እየሆነ ስለመጣ እንዲሁም ሀገራችንን የበለጠ አደጋ ላይ ይጥላታል ማለት ነው ነሚን አስራ አምስት የጣት ሲቪክ ድርጅቶች ተሰብስበን ያዘጋጀነው ደብዳቤ ነው በዜጎች ላይ የሚደርሰው ዘር ተኮር የሆነ ሃይማኖት ተኮር የሆነ ግድያ ስደት፣ እስር፣ አላግባብ ቤት ማፍረስ፣ በጠቅላላዊ ሰብአዊ መብት ክልክ እያለ ለመጣ ነው ይህንን ግልጽ ደብዳቤ ለዶክተር አቢይ አህመድ ኢትዮጵያ ጠቅላይ ሚኒስትር ለመጻፍ ተገደል ነው። ቶዮም በኢትዮጵያ ከተከሰተው ድርቅ በሺዎች ህይወታቸውን እስካጡና ሚሊዮኖችም እስከተፈናቀሉባቸው ግጭቶች በህዳሴ ግድብ ዙሪያ የተደረጉ ዓለም አቀፍ ዘመቻዎች ኢትዮጵያ በታሪኳ አይታ የማታውቀው የዲፕሎማሲ ዘመቻ የኢኮኖሚ ማዕቀብና ከምዕራባውያንና የዓለም አቀፍ መገናኛ ብዙኃን ጫና በገጠማት ወቅት ይህን ፈተና ለመቋቋም በአለም ዙሪያ የምንገኝ የኢትዮጵያ ዳያስፖራ አባላት ከጫፍ እስከ ጫፍ በመነሳት በሲቪክ ድርጅቶች ተደራጅተን የጥብቅና ዘመቻ ትሉታላችሁ ከፍተኛ የዲፕሎማሲ ስራ ስንሰራ ቆይተናል ትላላችሁ። በሙሉ ልብ እንደ ደገፋችኋቸውም ትገልጻላችሁ። በገለጻችሁም መሰረት እርዳታችሁን ስሰጡ እንደነበራችሁት አሁን የተቃውሞ ድምፃችሁን ለማሰማት እንዴት ወሰናችሁ? እንዲያውም በደብዳቤያችሁ አንድ ቦታ ላይ ከቀደመው ስርዓት የተወረሰ ከፋፋይና በሕዝብ ላይ የሚፈጸም ያላችሁትን ግፍና በደል በመርሳት ሳይሆን ችለን ይላል ደብዳቤያችሁ። ምንድን ነው ይህን ሰዓት ስልዩ ያደረገው? እንደሚታወቀው የእኛም ድርጅት ፓክም ዲያስፖራ በኢትዮጵያ ፈጥኖ ደራሽ ነው። በተለይ ባለፉት ሁለት ዓመታት ሀገራችን ትልቅ አደጋ ላይ ወደነች ጊዜ የደረሰው ዲያስፖራ ኢትዮጵያ ማንም አለፈናት። ስለዚህ በገንዘቡ፣ በእውቀቱ፣ በጊዜው ስራውና የቤተሰብ ኃላፊነቱን ትቶ ለሀገሩ በዲፕሎማሲ፣ በፐብሊክ ሪሌሽን፣ በሎቢ ቦኮች ቀጥረን ብዙ ስንሰራ ቆይተን ሀገራችን ላይ የኢኮኖሚ እቅባት እንዳይደርግ አድርገናል። ብዙ በጣም ውጤታማ የሆነ ስራ ሰተናል። ነገር ግን አሁን ሁኔታው ምንድን ነው? ይሄንን በሀገራችን ላይ ያልጠበቅ ነው ሁኔታ ነው የተፈጠረው እንዳልኩት የዚህ የመብት ጥሰቱ በጣም በጣም ከባድ የሆነ ነው የመጣው እና በቅርቡም ደግሞ ከሆነ በአሁኑ ሰዓት በቅርቡ የሆኑት ነገሮችን በምናየቸው ጊዜ ለምሳሌ ጥንታዊ የሆነችን ኢትዮጵያ ኦርቶዶክስ ቤተክርስቲያን ለማፍረስ የተደረገው ሙከራ ሰላማዊ የኦርቶዶክስ ተዋህዶ አባቶችን እና አማኞች አፈና፣ ግድያ፣ እንግልት እጅግ በጣም ያሳፍ ብዙ የታሰሩ አሁንም አልተፈቱም። የጸጥታ ኃይሎች ቤተ ክርስቲያን ግቢ ውስጥ ገብተው ህዝብ ላይ ሲተኩሱ በአይናችን አይተም። ቤተ ክርስቲያን መሸሸጋ መጸለያ ቦታ ሰላማዊ ሰዎች ላይ መተኮስ፣ በርጭስ አዛውንትንና ህጻናቶችን መጉዳት በጣም በጣም የሚያሳዝን የሚያስደነግጥ ነገር። ይህ ኢሰብአዊ ድርጊት በአሁኑ ሰዓት በየትኛው ዓለም ተቀባይነት የለውም። በጣም ያሳፍራል። ስም የሃይማኖት አባትን መደብደብ በተፊ መምታት ምትንም ማስከተል ይቻል እና እንደዚህ አይነት የሚያስደነግጡ ነገሮች አድዋን ለማክበር የተሰበሰበውን ሰላማዊ ህዝብ ህጻናት ሳይቀሩ በጭስ ማፈል እና እንደዚያ ነገሮች ሲፈጸሙ ያየን። በአዲስ አበባ ከተማ ዙሪያም በጸጥታ ኃይሎች የተፈጸመ መጠን ያለፈ ቤት ማፈስ አሁንም እየተካሄደ ነው። በዜጎች ላይ ብዙ ግፍ ነው እየተፈጸመ ያለ። ብዙ ሺህ ሰዎች ተፈናቅለዋል። በኦሮሚያ ክልል በወለጋ የአማራ ተወላጆች በብሔራቸው ምክንያት ተለይተው ተገድለዋል። በሚሊዮን የሚቆጠሩ ዜጎችም ከቤት ንብረታቸው ተፈናቅለዋል። ብዙ ሺ ሞቷል፣ ተሰዷል። አራት ነጥብ ሶስት ሚሊዮን የተፈናቀሩ ሰዎች በዓለም አንደኛ ነው ኢትዮጵያ። ይህ ሁሉ እንግዲህ ወደም በኢንተርናሽናል ድርጅቶች በዩናይትድ ኔሽን በሂዩመን ራይትስ ካውንስል በተለያዩ ድርጅቶች የተገኘው ኢንፎርሜሽን ነው። በአማራ ክልል ለምሳሌ አጣዬ ከተማ የኦሮሞ ታጣቂዎች ልዩ ኃይሎች አስተመላለሱ ያጠቁት አንዴ ይሁን እሺ አልታወቀም የሚባል ሁለቴ ይሁን እዚህ እየተመላለሱ ሲያጠቁ የመንግስት ወታደሮች የት ነበሩ? ለምንድን ነው የማይጠብቁት ሰላም ነው? የመንግስት አንደኛ ኃላፊነት መሆን ያለበት ህዝቡን መጠበቅ ሰጥታ ማስጠበቅ ሲሆን አስር እየተመላለሱ ብዙ ሽቶ ተሰደዋል ብዙ ቤቶች ተቃጥለዋል፣ እና እንደዚህ አይነት ወንጀል እየተሰራ ነው። ለምንድን ነው እሱ በመንግስት በኩል አጥናቶ ወይስ በቸልተኝነት ነው? የሁሉ እንግዲህ ጥያቄ ውስጥ የሚገባ ነገር እና በዚህ ምክንያት ነው አሁን ይህንን ለመጽሐፍ የተነሳ ነው በጣም በጣም አደገኛ የሆነ የመብት ጥሰት የተካሄደ ስላለ ነው። በአሁኑ ሰ ሀገራችን ይሄ ደብዳቤ ኢትዮጵያ ጠቅላይ ሚኒስቴር ይጻፍ ብለን የተነሳሳንበት ምክንያት ለዚህ ተያያጅ ጥያቄ ባነሳለሁ። አቶ ዮም እናንተን ጠንከር አድርገው የሚተቹ እነኝህን የተባሉ በደሎች በተለይም ንጹሐን ዜጎችን በተደጋጋሚ ከሚፈጸሙ ጥቃቶች መከላከል የሚገባቸው ኃይሎች ተገቢውን ጥበቃ ማድረግ ሲሳናቸው አንዳንዶች እንዲያውም ገፋ አድርገው በተባባሪነት ይወነጅሏቸዋል። ይህ በሚሆንበት ወቅት ለምን ተቃውሞ አላሰማችሁም በሚል ትችት የሚያቀርቡባችሁም አሉ። እኛንም እንደዚህ አይነት ጥያቄ ቀርቦብናል። መሰማሁም ራሳችን ድርጅቱ በማየው አ የተቋቋመው ኢትዮጵያ ላይ አደጋ በደረሰበት ጊዜ ሁለት ዓመት የሆነዋል ፓርቲ የተቋቋመው። አላማውም ደግሞ የኢትዮጵያን ኢንትረስት የሚያስጠብቅ ለኢትዮጵያ ተሟጋች ድርጅት ነው። አብዛኛው ስራ በሎቢ አብዛኛው ስራ ደግሞ በዲፕሎማቲክ ስራ ላይ የነሰሩ ሰዎች ነው እና የድርጅታችን ማንዴትም በዛ መልክ ነበር እና እኛ የመንግስታዊ ድርጅት አይደለንም። እስካሁንም ድረስ ማንንም ፖለቲካ ድርጅት የምንደግፍ ድርጅት አይደለም። ከመጀመሪያ ጀምሮ ስንናገር ነበር። መንግስት ጥሩ ሲሰራ ጥሩ ነው ላሉ፣ መንግስት ሲያጠፋ ደግሞ እንናገር ምናልባት ፐብሊክሊን ብዙዎቹ አልታዩም እንደሆነው እንጂ በየጊዜው በመንግስት በኩል ጥፋት ስናይ እንነት። አሁን ግን ነገሮች እያከረሩና ነገሮች ወደ ሌላ ዛቻ እያዱ ስለመጡ በግድ ፐብሊክ ሪ ይህን ደብዳቤ ለመጻፍ የተገደድ ነው። ለዛ ነው እንጂ ከዚህ በፊትም ያለንን ቅሬታዎችን መግለጣችን አልቀረ በግልም ሆነ ስንገልጽና ስንናገር ነው የቆየ ነው። ስለዚህ እኛ የኢትዮጵያን ኢንትረስ የምናስጠብቅ ድርጅት ነን። አሁንም ደግሞ የምንቀጥለውም በዚሁ መልክ ነው። ስለዚህ ያንን ነው እንዳልኩት ባለፈው ጊዜም በደብዳቤ ቢሆን ቤተክርስቲያንም ላይ ለተደረገው አባቶች ላይ ስለተደረገው ሁሉ የኛ ድርጅት ሙሉ ለሙሉ ተቃውሟል። በጽሁፍም አቅርቧል። የመጀመሪያ ጊዜያችን አይደለም ማለት ነው። ይህን ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ ከጻፋችሁ በኋላ በጠቅላይ ሚኒስትሩ ቢሮውም በኩል ሆነ በኢትዮጵያ መንግስት በኩል በቀጥታ የተሰጣችሁ ምላሽ አለ? ቀደም ሲል በምትሰጡት ድጋፍ በነበራችሁ ግንኙነትም ያገኛችሁት እስካሁን የሰማችሁት የደረሳችሁ ምላሽ ካለ? እስካሁን ድረስ ኦፊሻሊ ያገኘነው መልስ ሳይሆን ክፍል የሚመሩት ግለሰብ አንድ መልስ ቀጥተዋል። የምንድን ነው መልሱም? እንግዲህ ይሄ ደብዳቤ የተመሰረተው እኛን አሳስተዋቸዋል የሚል ነገር ነው። እኛ ግን ማስረጃው ምንም ጥርጥር የሌለው እውነተኛ ማስረጃ ነው የተጠቀምነው። ሌላ ብቻ ደግሞ በዓይናችን ያየነው ነው። ሰው ላይ ሲተኮስ አይተናል እና ሰው ሲደበደብ አይተናል። የተገደሉ ሰዎች አይተናል። እኛ ብቻ አይደለም የመላ በኢትዮጵያ ሕዝብ ያውቃል። ይህ የአደባባይ ሚስጥር ነው እና እውነተኛ ነገር ነው ይዘን የተነሳ ነው። ስለዚህ ይሄ መልስ በቂ መልስም አይደለም። ዋናው ነገር ይህን እንግዲህ በግልጽ ደብዳቤ ነው ለዶክተር አብይ ነው እና ተስፋ አለ እንግዲህ ይህን ነገር በእውነቱ በከባድ ሁኔታ አይተውት እርምጃ ለማስተካከል። እኛ ኮ ፍላጎታችን መንግስትን ለማሳፈርም ሳይሆን አገራችን አደጋ ላይ ወደቀች እና ይስተካከል፣ ይህ ማለት ነው። እኛ ተመካከለ ችግራችን በሰላም እንፍታ። ጦርነትና ግጭትን አይተነዋል፣ ምንም አይጠቅምም። በዚህ ተቀጠለ ለማንም አይጠቅምም፣ ለሀገራችን አይጠቅምም፣ ለኢኮኖሚ አይጠቅምም፣ ለኢንቨስትመንት አይጠቅምም ለአማራ ህዝብ አይጠቅምም፣ ለኦሮሞ ህዝብ አይጠቅምም። ይሄንን ለማለት ነው እና ይህ መንግስት ይህን አትኩሮት እንዲሰጠው ይሄን ነገር በሰላማዊ መንገድ እንዲፈታ እና ችግሮቹ እንዲፈቱ በዘር ላይ የተመሰረተ ፖለቲካ ይቅር፣ ለኢትዮጵያ አይጠቅምም። ህገ መንግስቱ ይሻሻል፣ ጎሰኝነት በህግ ይከልከል የሚል ነው የእኛ አቋማችን። ኢትዮጵያ ከፍተኛ ችግር ላይ የጣላት አሁን በጎሳ ላይ የተመሰረተ ፖለቲካ ኢትዮጵያ ጫናት እንደዛነ ፖለቲካ አለ በአለም ላይ እና ይሄ ነው መሰረታዊ የሆኑትን ችግሮች መንግስት እንዲያስተካክል በጥሞና እንጠይቃለን። ወደፊትም ደግሞ የምንጠይቀው ይሄንን በተፈጥሮ ግልጽ ደብዳቤ በቀጥታ ለሚጠየቀው ክፍል የሚጻፍ ባለመሆኑ ለህዝብ የሚቀርብ እንደመሆኑ እንደው ቀጥታ የሚያገናኘው እንኳን ነገር ባይኖር የተጻፈለትም ወገን ያንን ትኩረት እንዲሰጠው ማየቱ አይቀርምና በቀጣይ የምትወስዱት የምታደርጉት ጥረት አለ በቀጥታ የጠቅላይ ሚኒስትር አብይ አህመድን መንግስት ተጠያቂ ባደርጋችሁባቸው እና እንዲሻሻሉ በጠየቃችሁባቸው ጉዳዮች የወትሮም ግንኙነታችሁ በነበረበትም ይሁን በሌሎች መንገዶች ቀጥታ መልስ እንዲሰጧችሁ የምታደርጉት ጥረት አለ። የምጠብቁት ተስፋስ እንቀጥላለን። እንዳሁኑ ግልጽ ደግሞ በቀጥታም ለመንግስት ባለስልጣናትም ይህንን ነገር እንልቃለን። ሌሎችም ደግሞ ሊረዱ የሚችሉትን በአሜሪካን መንግስት በኩል በስቴት ዲፓርትመንት እና ኮንግሬስ እነሱም ደግሞ ተጽዕኖ እንዲያደርጉ የማድረግም ኦፕሽን አለን። ገና የነዛ ደረጃ አልደረስም። ምናልባት የኢትዮጵያ መንግስት ይሄንን ነገር አትክሮት ይሰጠዋል የሚል ተስፋ አለ እና እዛ ላይ ነው ያለነው ነገር ግን ብዙ ማድረግ የሚቻሉ ነገሮች አሉ እና ሎቢ እና መሳሰሉ ነገሮች ይህንን ነገር የበለጠ ተጽዕኖ የማድረግም ነገር ይኖራል። አቶ ዮም ፍስሐ በውጭ ሀገር የሚኖሩ አስራ አምስት የኢትዮጵያውያን ሲቪክ ድርጅቶች የኢትዮጵያን ወቅታዊ ጉዳዮች አስመልክቶ ለጠቅላይ ሚኒስትር አብይ አህመድ የጻፏችሁትን ግልጽ ደብዳቤ ምንነትና ይዘት በተመለከተ ለሰጡን ምላሽ ለጊዜው አመሰግናለሁ። እግዜር ይስጥልኝ። ሻጣሉላ በጣም አመሰግናለሁ፣ ይህን ድል ስለሰጠኝ። አድማጮች አስራ አምስቱ የዳያስፖራ የሲቪክ ድርጅቶች ለጠቅላይ ሚኒስትሩ የጻፉትን ግልጽ ደብዳቤ ተከትሎ የዋሽንግተን ዲሲውን የኢትዮጵያ ኤምባሲና የጠቅላይ ሚኒስትር አብይ ጽህፈት ቤትን ኃላፊዎች በቀጥታ ለማነጋገር ለቀናት ያደረግነው ጥረት ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ዶክተር ለገሰ ቱሉ በፌስቡክ ገጽታቸው ባሰፈሩ ጽሁፍ የዳያስፖራ ወገኖቻችንና ማኅበራት ለውጡን በማቀጣጠል የተጋረጡ ችግሮችን በመጋፈጥ ቀጣይነቱ እንዲረጋገጥ በማድረግ በኩል በመልካም ሥራ ሲሰሩ ቆይተዋል ሲሉ የዳያስፖራ አባላቱና ማኅበራቱ አበረከቱ ያሏቸውን አስተዋጽኦዎች ዘርዝረዋል። በኢትዮጵያ ላይ ልዩ ልዩ ማዕቀቦችን በመጣል ሊያንበረክኩን ተንቀሳቀሱ ያሏቸውን ቡድኖች በመቃወምም የቡድኖቹ ማንነት አልጠቀሱም። የአገራቸውን ጥቅም በዓለም አቀፍ ደረጃ እንዲከበር የበኩላቸውን ድርሻ መወጣታቸውን ገልጠዋል። ተጀመረ ያሉትን የለውጥ እርምጃ በማጠናከር መደገፋቸውን ተናግረዋል። አያይዘውም የለውጥ ስራ በፈተናዎች የታጀበ መሆኑን አመልክተው ሰሞኑን ከአንዳንድ የዳያስፖራ ወገኖቻችንና ማኅበራት የሚደመጠው ጉዳይ ነባራዊ ያሏቸውን እውነቶች ከግምት ያስገባ አይደለም ሲሉም በጽሑፋቸው አስፍረዋል በተሳሳተ መረጃ በእውከትና ከግጭት ማትረፍ የሚፈልጉ ኃይሎች በፈበረኳቸው የተዛቡ መረጃዎች ላይ የተመሰረተ እና በተጨባጭ ካለው እውነታ ጋርም የማይዛመድ በዘለቄታውም የኢትዮጵያን ችግር የማይፈታ ሲሉ በድህረ ግጭት ሊፈጠሩ የሚችሉ ፖለቲካዊና ኢኮኖሚያዊ ችግሮች በህብረተሰቡ ላይ እየፈጠሩ ያሉትን ጫና ያላጤነ ብለውታል። በተያያዘም ጠመንጃ አንግቶ ከፌዴራል መንግስቱ ኃይሎች ጋር የትጥቅ ትግል በማድረግ ላይ የሚገኘውና በቃለ ምልልሱ ስሙ የተጠቀሰው የኢትዮጵያ መንግስት ሸኔ በሚል የሚጠራውና ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን ሰላማዊ ዜጎች ላይ ጥቃት አልፈጸምኩም ሲል በተደጋጋሚ ማስተባበሉና በተባሉት ግድያዎችም የመንግስቱን ኃይሎች በተጠያቂነት መወንጀሉ ይታወቃል። አድማጮች ቀደም ብለው በደብዳቤው ለቀረቡትም ሆነ በአጠቃላይ የሀገሪቱን የዛሬ ይዞታ አስመልክቶ ከፍተኛ ኃላፊዎችን አግኝተን ለማነጋገር የያዝነውን ጥረት እንቀጥላለን።